በትግራይ ክልል ከመቀሌ ወደ ሳምረ ከተማ የሚወስደው መንገድ ላለፉት ሶስት ቀናት በተቃዋሚ ሰልፈኞች ተዘግቶ ቆይቷል። ወረዳችን ይመለስልን የሚል ጥያቄ የያዙ ነዋሪዎች ናቸው። መንግስት መልስ አልሰጠንም በሚል መንገዱን መዝጋታቸውን የሚናገሩት በክልሉ የአደ ነብሪኢድ ከተማ ተመሳሳይ ጥያቄ ያላቸው ነዋሪዎችም ትላንት የሽረ እንደ ስላሴ ሽራሮ መንገድ ለሰዓታት ዘግተውት እንደነበር ተዘግቧል። የመቀሌው ዘጋቢያችን ሙልጌታ አጽብሀ ስለ ጉዳዩ የክልሉን መንግስት ምላሽ ለማግኘት በተደጋጋሚ ያደረገው ጥረት እንዳልተሳካ ገልጾ የሚከተለውን ዘገባ አድርሶናል። መንገዱ ከትናንት በስቲያ ጀምሮ የተዘጋው በትግራይ ክልል ሕንጣሎ ወጅራት ደንጎላት ተብላ በምትታወቅ ከተማ ነው። መንግስት አዲስ የወረዳ አደረጃጀት እያዘጋጀ ባለበት በአሁኑ ጊዜ፣ ቀድሞ የሕንጣሎ ወረዳ ማዕከል ደንጎላት ነበረ። በአዲሱ አደረጃጀት ግን የሕንጣሎ ማዕከል ሔዋነ ከተማ እንዲሆን መደረጉ ትክክል አይደለም ብለዋል የአካባቢው ተወላጅ አቶ መሐሪ ገብሮ። የተቃወምነው ቀልጣፋ አገልግሎት እንዳናገኝ የሚያደርግ በመሆኑ ነው ብለዋል። ከተማ ናት። በአካባቢ ያለው ወደ ሰባት ቀበሌዎች አሉ። እነዚያ ቀበሌዎች ይዞ ቀበሌዎቹ ከከተማው በአብረች ወደ አምስት ኪሎ ሜትር ርቅ ነው ያላቸው እዛ ናቸው እንዳለ ማለት ነው። የሕዝቡ ብዛት አንድ መቶ አስራ አምስት ሺህ በላይ ነው። ከስድስት ወር በላይ ተመላልሰው የሚመልስላቸው ሰው አጥተዋል። ሌላው የአካባቢው ነዋሪ አቶ ሽሻይ ወልዱ በበኩላቸው መንገዱ የዘጋ ነው ከወረዳ እስከ ክልል የመንግስት መስሪያ ቤቶች በተደጋጋሚ ቅሬታችን አቅርበን ምላሽ ስላጣን ነው ብለዋል ከሀምሳ ስልሳ ኪሎ ሜትር በላይ አንጓዝም፣ ነው እያለ ያለው ህዝቡ። ህዝቡም መልስና መንግስት አጥቶ ጨንቆታል። የምናደርገው ሲጨንቀን ነው። መንገድ የዘጋ ነው። መንግስት ካለ መጥቶ ያነጋግረን፣ ከሌለ ደግሞ የእኛ የመጨረሻ እርምጃችን ይህን ነው። ሶስት ቀናት ሆኖናል። የጸጥታ ችግር የለም። እኛው ራሳችን ሚሊሻ፣ እኛው ራሳችን ፖሊስ ሆነን ነው እየጠበቅን ያለ ነው። ምንም ህውከት የሚባል ነገር የለም። መንግስታችንና ፓርቲያችን ይስማን ነው እያልን ያለ ነው ነው ያሉት። በህዝብ ተወክለው የወረዳ ይመለስልን ጥያቄዎች የሚያቀርቡ ሰዎች እስራት፣ ማንገላታትና የተለያዩ የማጥላላት ዘመቻ በወረዳው አመራሮች ይፈጸምባቸዋል ያሉት አቶ መሐሪ ገብሩ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል በጉዳዩ ላይ እስከሚያናግሩን ድረስ መንገዱን አንከፍትም ብለዋል። መንግስት አካል መጥቶ እንዲያናግረን ነው የምንፈልገው። እኛ የክልል የሚመረስ ጥራታ ተሻለ ዶክተር ደብረት መጥተው የህዝቡ ችግር እንዲረዳና ከዛ መፍትሄ እንዲሰጥ ነው የምንፈልገው። ምክንያቱም ሌሎቹ ከሱ በታች ያሉ አካላት መፍትሄ አልሰጡም። ስለዚህ እሱ መጥቶ እንዲያናግረንና ከዛ በኋላ ስ መፍትሄ እንድናገኝ ነው የምንፈልገው። እኛ የመቀለ ሳምረ መንገድ በዋግ ህምራ በኩል ትግራይን ከአማራ ክልልም የሚያገናኝ መስመር ነው። ተመሳሳይ ጥያቄ ያላቸው በክልሉ አድነብሪድ ከተማ ነዋሪዎችም ለሰዓታት የሽረንዳ ስላሴ ራሮ መንገድ ትናንትና ዘግተው እንደነበር ታውቀዋል። በዚህ ጉዳይ ከክልሉ የመንግስትና ህዝብ ግንኙነት ቢሮ እንዲሁም የደቡብ ምስራቃዊ ዞን አመራሮች በስልክ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም